ና ሆኒትስካ ማህበራዊ ሚዲያው ላይ በተለይም በትዊተር በኢትዮጵያውያን ዘንድ እጅጉን ትታወቃለች። ወዳጅነቷ ደግሞ ለግለሰቦች ብቻ ሳይሆን ለሀገሪቱም ጭምር ነው። ይህን ደግሞ የተለያዩ መልእክቶችን ከምታስተላልፍበት የሙዝ ጥበብ ላይ ስለ ታላቁ ሕዳሴ ግድብ ለማስተዋወቅ ከመልፋቷ ጋር የመጣ ነው። በሙዝ ላይ የተሳለች እንጨት የተሸከመች ሴት በጨለማ ውስጥ የሚያጠና ታዳጊ ህፃን እየሳለች ግድቡ የእነሱ ነው ትላለች። ታላቁ የህዳሴ ግድብ ለኢትዮጵያ ያለውን ጠቀሜታ Andy, that's right, that's you'll know recently I've, I've been doing a lot in support of the Gurd, and the reason why is because you know I've been following it, and because I know the the potential social benefit that can come and the economic benefit that can come from the dam. I think it's something that can really transform the country in a great way and lift people out of poverty. And um, obviously, we're now getting to the point where the construction is almost finished. በቅርቡ እንደምታውቁት የህዳሴው ግድብ ላይ በሰፊው እየሰራሁ ነው። ምክንያቱ ደግሞ ሁኔታውን ስከታተል ስለነበር ግድቡ ያለውን ማህበራዊና ኢኮኖሚያዊ አቅም አውቀዋለሁ። ሀገሪቷን ከፍ የሚያደርግና ህዝቡን ከድህነት የሚያላቅቅ ነው የሚሆነው። ግንባታው አልቆ ግድቡ ሲሞላ ይሄ ሁሉ ይሆናል። ስለዚህም ግድቡን ለመደገፍ ለሰዎች ደግሞ ያለውን መልካም የሆነ ተጽዕኖ ማስተዋወቅ እፈልጋለሁ። ለአራት ዓመታት ያህል ኢትዮጵያ ውስጥ የኖረችው አና ማህበራዊ ኢንተርፕራይዞችን ለማቋቋም የሚሰራውን ሪች ፎር ቼንጅ ተቋምን በመምራት ቆይታለች። ኢትዮጵያ ውስጥ በኖረችባቸው ጊዜያትም ለሀገሪቱ ጥልቅ የሆነ ፍቅር እንዳደረባትና እንደ ሁለተኛ ቤቷ እንደምትቆጥሮም ነው የምትናገረው። እውነቱን ለመናገር ከኢትዮጵያ ጋር ያለኝ ቁርኝነት ስራ ብቻ አይደለም። ሀገሪቱን በጣም ነው የምወዳት እንደ ሁለተኛ ቤቴ ናት። በልጅነቷ ስዕልን ትጫጭር እንደነበረ የምታስታውሰው አይና ሆኔትስ ጋር ካደገች በኋላ ግን ህይወት ወደ ሌላ መንገድ እንደመራቻት ትገልጻለች። አና ከሶስት ወራት ተኩል በፊት በኮቪድ-19 ተያዘች። በእርግጥ በህክምና ባታረጋግጥም ሙሉ ለሙሉ ምልክቶቹ ስለታዩባት በእድሜ ለገፉት ወላጆቿ በሽታውን ላለማስተላለፍ ስትል ብቻዋን ዘግታ መቀመጥ ነበረባት። እነዚህ የብቻ ቀናቶች አልገፉ ያላት አናም አንድ ቀን ምሳ ሰዓት ላይ የተሰጣትን ሙዝ በማበጠሪያ ቅርጽ እያወጣች ትስልበት ገባች። ከዚያም ማህበራዊ ሚዲያ ላይ ፎቶዎችን መለጠፍ ጀመረች። እንደ ቀልድ የጀመረችው የሙዝ ላይ ጥበብ ግን በልጅነቷ ከተወችው የስዕል ስራ ጋር ብቻ ሳይሆን ያገናኛት ብዙ ተከታዮችን አፈራላት። መጀመሪያ አካባቢ ላይ ሰዎችን ፈገግ የሚያሰኙና ውሎዋን የሚገልጹ ስዕሎችን ብቻ ትስል እንደነበረ የምታስታውሰው አና የኮቪድ-19 አጋማሽ ላይ ጥቁር አሜሪካዊ ጆርጅ ፍሎይድ በአስከፊ አኳኋን ሲገደል ስሜቷን ስለጎዳው የጥቁሮች ሕይወት ዋጋ አለው የሚለውን እንቅስቃሴ ለመደገፍ ፖለቲካዊ ስዕሎችን መሳል እንደጀመረች ትናገራለች። I started to do more political or more kind of relevant images started after the death of George Floyd and the, you know the black lives matter movement becoming more prevalent and I wanted to support that it was really important for me to show support of that movement and so I was doing የጥቁሮች ሕይወት ዋጋ አለው ለሚለው እንቅስቃሴ ድጋፌን ማሳየት ፈልጌ ነበር። አና ሳታስበው የገባችበት የጥበብ ዘርፍ ከብዙዎች ጋር እያስተዋወቃት ሲሆን እስካሁን ድረስ አንድ መቶ ሁለት ስዕሎችን መሳሏን ትናገራለች። አና ሰዎች ምግብ ባጡበት ዓለም ላይ ምግብን ማባከን መልካም እንዳልሆነ ገልጻ ሙዞቹን ከቤተሰቦቿ ጋር ተካፍላ እንደምትበላቸውም ገልጻለች። ለአሜሪካ ድምፅ ዘገባ ኤደን ገረመው ከዋሽንግተን ዲሲ